ዓለም አቀፉ የአድቬንቲስት ሬዲዮ የአማርኛው ክፍል የጥያቄና መልስ ክፍለ ጊዜ ነው። እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዘውትር በዚህ ሰዓት የሚቀርብላችሁ ከእናንተ በደብዳቤና በስልክ እንዲሁም በግንባር ለሚቀርቡት መንፈሳዊ ጥያቄዎች መልስ የምንሰጥበት የጥያቄና መልስ ክፍለ ጊዜ ነው። ዛሬም እንደተለመደው ከእናንተ የደረሱንን መንፈሳዊ ጥያቄዎች መልስ ይዘን ቀርበናል። እንደተለመደው ሁሉ ለጥያቄዎቻችሁ መልስ ለመስጠት ወንጌላዊ ቴድሮስ እዚህ ስቱዲዮ አጠገቤ ይገኛል። እኔም ጥያቄዎቹን በማቅረብና ፕሮግራሙን በመምራት አብሬያችሁ የምቆየው አርሴ ማደረቤ ሲሆን፣ ቴክኒኩን በመቆጣጠር ወንድማችን ኢራን አመላኩ አብሮን ይገኛል። ለሚኖራችሁ ጥያቄዎችና አስተያየቶች በስልክ ቁጥራችን 0115511199 ልክ ደውሉልን ወይም በመልእክት ሳጥን ቁጥራችን 145 አዲስ አበባ ብላችሁ ብትጽፉልን በደስታ ልናስተናግዳችሁ ዝግጁ መሆናችንን እንገልጻለን። ወደ መጀመሪያ ጥያቄያችን እናመራለን እና የመጀመሪያ ጠያቄያችን ከወንድማችን አገኘው የተነሳ ነው። እሱም ደግሞ ከዚ ከአዲስ አበባ ነው የጠየቀንና እሱ ደግሞ ያጋጠመው ችግር እና ልንካፈለው የፈለገው ሸክም ከሰንበት ጋር የተያዘ ነው እና በመስሪያ ቤቴ ውስጥ ከፍተኛ የሰንበት ችግር ገጥሞኛል እና ይህንን በሰንበት ቀን መስራት አለብህ በማለት የመጣብኝን ፈተና እንዴት ነው የመወጣው? የሚል ነው እንግዲህ። እሱ ደግሞ ወንድማችን አገኘው ይህንን ጥያቄ ቢሮችን ድረስ መጥቶ በወረቀት ሲሰጠኝ ወዲያው አልተመለከትኩትም ነበር። ትንሽ ቆይቼ ተመለከትኩት። ከተመለከትኩት በኋላ በጣም ልብ የተነካ በኋላ ከወንድም አገኘው ጋር እንደገና ተገናኝተን ነበርና እንደነገረኝ ከሆነ ያው ይሄ በሰንበት ምክንያት የመጣበት ችግር ከፍተኛ ደረጃ ደርሶ ከስራ ሁሉ እንደለቀቀ እንደተባረረ ነግሮኛል እና ነገር ግን በእምነቱ ጸንቶ ስላየሁት እግዚአብሔርን እጅ ጋርቄ ላመሰግን ወዳለውኝ ይሄ የሰንበት ፈተና በሚመጣበት ጊዜ ፈተናው ይዞት የሚመጣ ብዙ ሌሎች እድሎች አሉ፣ አብሮ ተያይዘው የሚመጡ ለምሳሌ፣ ሰንበት እንዳንሰራ የሚያስገድደን ፈተና ሲመጣብን፣ እንድንሰራ የሚያስገድደን ፈተና ሲመጣብን፣ የመጀመሪያው እድል ለስራ ባልደረቦቻችን ሆነ ለአለቆቻችን ሰንበት ለምን እንደምንጠብቅ ማስረዳት መቻላችን ነው እና ስለ ሰንበት እውነት መመስከር መቻላችን ነው። በዚህ ምክንያት የምስክርነት በር ይከፈትልናል ማለት ነው እና አንድ ሰው በሰንበት ምክንያት ፈተና ሲቀርብበት ይህንን በደንብ አድርጎ ሊገልጽ ያስፈልጋል ሰንበትን ለምን እንደሚጠብቅ ማስረዳት ይኖርበታል በግልጽ ምክንያቱም አንደኛ ሰንበት የእግዚአብሔር የፈጣሪነቱ ምልክት መሆኑን ሰንበት ከኃጢአት በፊት መፈጠሩን በዘፍጥረት ምዕራፍ ሁለት ቁጥር አንድ እስከ ሶስት ድረስ እግዚአብሔር በመጀመሪያ ሰማይና ምድርን ፈጥሮ ሲያበቃ በስድስተኛው በሰባተኛው ቀን አረፈ። ሰባተኛውን ቀን ባረከው፣ ቀደሰው። ገና ኃጢአት ሳይጀምር እግዚአብሔር ራሱ ለዚህ ታማኝ ሆኖ ይህንን ሰባተኛውን ቀን እንደ ባረከው እንደ ቀደሰው፣ ከዛ በኋላ በዘጸአት ምዕራፍ ሀያ ላይ ለሰዎች እንደሰጠ ሲሰጥም ከማይሻሩትና ከማይለወጡት ሰማይና ምድር ቢያልፍና ቢደመሰስ እንኳን ቅንጣት ቃል እንኳን ከማይለወጥባቸው ከጸኑት ዘላለማዊ ሕጎች ከአስርቱ ትእዛዝ አንዱ አራተኛው ትእዛዝ አድርጎ የሰንበትን ቀን አስብ ትቀድስ ዘንድ። ስድስት ቀን ስራ ተግባርህን አድርግ። ሰባተኛው ቀን የእግዚአብሔር የአምላክህ ሰንበት ነው እና በእሱ ስራ አትስራበት። አንተም ወንድ ልጅም ሴት ልጅም በቤት ያለ እንግዳ ብሎ እግዚአብሔር በቃ ጉዳይ ብሎ ያዘዘው እንደሆነ። ስለዚህ ይሄ ትዕዛዝ ከሌሎቹ ትዕዛዝ የማይተናነስ ነው። ማንም ሰው ስታስረዳው ወይም ስትነግረው ስለ ሰንበት መስረቅ አለብህ ብትለው አይ መግደል አለብህ ኖ ኖ ኖ እንዴት ትገላለሁኝ ኃጢአት ነው መዋሸት አለብህ ኖ ኖ ማመንዘር አለብህ በጭራሽ ነው የሚለው ሰንበትንስ ስትህ ሰንበትማ መስራት ነው ምን ችግር አለው እና ምክንያቱም ወዲያውኑ ሪዛልቱ የማይታይ ወዲያውኑ ሰው ብንገል ወዲያውኑ እንያዝና ወዲያው እርምጃ ይወሰድብናል ሰንበትን ብንጥስ ማን ይወስድብናል ስለዚህ ይሄንን ሁሉ ነገር ስላለበት ስለ ሰንበት መጣስ ሰዎች ምንም አይመስላቸውም ግን ከህጉ አንዱ ሙሉ እንደሆነና እኩል መሆኑን ልናስረዳ ያስፈልጋል። ከዛም በዚህ ምድር ላይ ክርስቶስ ራሱ በሉቃስ ምዕራፍ 4 ቁጥር 16 እንደጠበቀው እንደ ልማዱ በሰንበት ቀን ወደ ምኩራብ ይሄድ እንደነበረ በሐዋርያ ሥራ ምዕራፍ 13 ደቀ መዛሙርቶች ራሳቸው ልማድ እንደነበራቸው እንደጠበቁት ለዘመናት በሙሉ እንደውም አልፎ ተርፎ በኢሳይያስ ምዕራፍ 66 ከ22 ጀምሮ ስናነብ በአዲሲቱ ሰማይና አዲሲቱ ምድር እንደሚጠበቅ ዘላለማዊ እንደሆነ ይህንን መመስከር እድል ይገጥመናል እና ይህንን በሰንበት ምክንያት ለመጣብን ጥያቄ መጽሐፍ ቅዱሳዊና የእግዚአብሔር ትእዛዝ መሆኑን በማሳየት ልንመሰክር ያስፈልጋል። የምስክርነት ደጅ ይከፍትልናል። ሁለተኛው በሰንበት ለማረፍ ከወሰንክ እግዚአብሔር ደግሞ አስፈላጊውን ጥንቃቄ እንደሚያደርግልህ ልታምን ያስፈልግሃል። ምክንያቱም መጽሐፍ ቅዱስ ላይ ያንን ይናገራል። በኢሳያስ ምዕራፍ 58 ከቁጥር 14 ጀምሮ ሰንበትን በመጠበቅ ሰንበትን ደስታ ብትለው እግዚአብሔር የቀደሰውን ብታከብረው በምድር ከፍታ ላይ አቆመሃለው፣ የያዕቆብን ርስት አበላሃለው የሚል ተስፋ አለው በራሱ ሰንበት። እና ስለዚህ ሰንበትን በመጠበቅ ወይ ማንኛውንም የእግዚአብሔር ሕግ በመጠበቅ የሚጎልብን ነገር የለም እግዚአብሔር ወደ ከበረ ከፍታ ነው የሚያመጣን እንጂ ወደ ዝቅተ አያመጣም በታሪክ ሁሉ የእግዚአብሔርን ትእዛዝ የጠበቁ ሰዎች ሲድራቅ ሚሳቅ አብደናጎ እሳቱ ውስጥ እንኳን ቢጣሉ ምን ብለው ነው ሁለተኛውን ትእዛዝ እ አንሽርም ብለው ነው ለስዕልና ምሳሌ እኮ አንሰግድም ብለው ነው የገቡት እና ግን እሳቱ እንኳን አልበላቸውም እና ቢገለንም እንኳን ነው የነሱ እምነት ቢሞቱም እንኳን የእግዚአብሔርን ትእዛዝ ለመጣስ እንደማይደፍሩ ለንጉሱ በድፍረት ተናግረውት ነበር እና እግዚአብሔር እንደሚረዳን በፈተና ውስጥም ስናልፍ ይረዳናል። ፈተናውንም እንዳልፍ እንድናልፍ ይረዳናል። እንደገናም ደግሞ ከፈቀደ ደግሞ ፈተናውን በድል አድራጊነት እንድንወጣም ያደርገናል። እና ማንኛውም ነገር ቢሆን ታማኝ ሆነን ልንቆም እንደሚገባን ይህን ልናውቅ እንደሚያስፈልገን እናያለን። በፊልጵስዩስ ምራፍ 4 ቁጥር 19 አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል የሚል ተስፋ ይነግረናል ሌላው ሁለት ነጥቦችን ልናስታውስ ያስፈልጋል ጠያቂያችንም ይህንን ሁለት ነጥብ ልታስታውስ ያስፈልጋል አንደኛ የማመልከው አምላክ ማን ነው ማን ነው የሚለው ሁለተኛ ደግሞ እኔ የምታዘዘው ወይም እኔ የማገለግለው ማንን ነው የሚለውን ጥያቄዎች መመለስ ይኖርብናል። እና ሐዋርያት እግዚአብሔርን ለመታዘዝ በቆረጡ ጊዜ በሐዋርያ ሥራ ምዕራፍ 4 ቁጥር 18 ጠርተው በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ቁጥር 19 ላይ ጴጥሮስም እና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ ነውን ብሎ ጠየቀ። እና እግዚአብሔርን ነው የምንሰማው ሰውን አይደለም። መንግስትም ቢሆን ማንም ቢሆን በእግዚአብሔር ህግና ትእዛዝ የሚመጣብንን ነገር ሁሉ ከሰው ይልቅ እግዚአብሔርን መታዘዝ ያስፈልገናልና ጴጥሮስ በሐዋርያ ሥራ ምዕራፍ 5፡29 ላይ እንደዛ ነው ያለው። ጴጥሮስና ሐዋርያትን መልሰው አሉ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። ስለዚህ ይህንን ልናስተውለው ያስፈልጋል ማለት ነው። ሌላው ድርድር ሳይሆን ታማኝነትን መሰረት ያደረገ አማራጭ ልናቀርብ እንችላለን። ለምሳሌ ያህል ስለ ማንነትህ የሚያስረዳ በትክክል የሰባተኛ ቀን አድቬንቲስት አማኝ ነህ፣ ሰንበትን የምጠብቅ ነህ። የሰንበት አክባሪ መሆንህን ከቤተ ክርስቲያንህ ምስክርነት የምስክርነት ደብዳቤ ልታሳይ ያስፈልጋል። ጠልትህ አይደለም፣ ስራ ጠልትህ አይደለም፣ ማረፍ ወይም ፈልገህ አይደለም፣ ለስራ ላይ ለመለገም ፈልገህ አይደለም፣ ሃይማኖትህ ስለማይፈቅድልህ ነው። የሃይማኖት ነጻነትህ ደግሞ በሃይማኖት ነጻነት መመላለስ እንደሚገባህ መንግስትም ህግም ስለሚደግፍህ ነው። ስለዚህ ይህንን ግልጽ በሆነ መንገድ በደብዳቤ ከምስክርነትህን የቤተ ክርስቲያንን ምስክርነት ማቅረብ ያስፈልጋል። ሌላው ስራህን በታማኝነት መወጣት ለምሳሌ ዳንኤል በዳንኤል መጽሐፍ ላይ ሄደን ስንመለከት ሊከሱት ፈለጉ። ዳንኤልን ተመቀኙበትና እና አሁን በስራው ላይ እንከን ፈለጉበት እና ሲፈልጉበት አንዳች ነገር አላገኙበትም ነው የሚለው ከአምና ከአምላኩ መታዘዝ በስተቀር ሌላ ምክንያት ሊያገኙበት አልቻሉም። ስለዚህ ሄዱና፣ በቃ ሰው ሁሉ ለአንተ ለንጉሱ ብቻ ይስገድ፣ ለሌላ የሚሰግድ አሳ አንበሳ ውስጥ ይጣል፣ አንበሳ ጉድጓድ ውስጥ ብለው ከሰሱና በዛ አገኙት። እሱ በታማኝነት ሲጸልይ ተያዘ፣ አንበሳ ጉድጓድ ተጣለ። እግዚአብሔር ግን የአንበሶችን አፍ ዘጋ። ስለዚህ አንተ በስራ ላይ በትክክል ታማኝ መሆንህን ሁልጊዜ ለጣለቆችህና ለስራ ባልደረቦችህ ይህንን መግለጽ ያስፈልጋል። በሦስተኛ ደረጃ ላይ ደግሞ ጊዜህን ገንዘብህን መስዋዕት ማድረግ ይኖርብሃል። ለምሳሌ ሰንበትን የሚያርፉ ሰዎች አሉ። ያንን ለማረፍ ሲሉ ተጨማሪ ሰዓት የሚሰሩ አሉ። ሰው ወደ ቤቱ ሲሄድ አምሽተው የሚሰሩ አሉ። ወይ ደግሞ እሁድና አውደ ዓመት በዓል በሚሆንበት ጊዜ ገብተው የሚሰሩ አሉ። ያንን ለማካካስ ስለዚህ ጊዜያቸውን መስዋዕት ያደርጋሉ። ሌሎች ደግሞ ሰንበት ቀን ሰርተው የሚያገኙት ገንዘብ እንዲቆረጥ ገንዘባቸውን መስዋዕት ያደርጋሉ። እነዚህን ሁሉ አማራጮች ለእግዚአብሔር ለመታዘዝ ስንል ማድረግ ይኖርብናል። እግዚአብሔር ግን ሌሎችን ሁሉ ነገሮች ይሞላቸዋል። በመጨረሻ ግን ከሁሉም በላይ ይህንን ፈተና ለማሸነፍ ጸሎት እጅግ በጣም አስፈላጊ ነገር ነውና በጸሎት ወደ እግዚአብሔር በምንቀርብበት ጊዜ እግዚአብሔር ፈተናውን እንድናሸንፍ ጸጋን ያበዛልናል። እንደገና ይህንን የምንወጣበትን ኃይል ይሰጠናል። እና እኛም በጸሎታችን እናስበሃለን። ቀደም ሲልም የጠየቀንን በሱስ የተያዘ ወንድማችንም በጸሎት እናስበዋለን። ይህንንም ወንድማችንም በጸሎት እናስበሃለን። እግዚአብሔር ይህንን ሁሉ ፈተና አሳልፎ እንደገና ለምስጋና እንደምንሰማህ እርግጠኛ ነን። አሜን። እግዚአብሔር ታማኝ ነው። እግዚአብሔር ይረዳል። መጽሐፍ ቅዱስ ውስጥ አንድ ጊዜ ብቻ የተጻፈ ቃል አለ። ምዕራፍ 17 ቁጥር መጽሐፈ ነገስት ቀዳማዊ አንደኛ ነገስት ምዕራፍ 17 ቁጥር 14 እንደዚህ ይላል። የመጨረሻዋን ቃል ብቻ ነው የምነግርህ፣ አይጎድልም። እግዚአብሔር እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል የሚለው ጳውሎስ የሚለው ዳዊት የሚያሳጣኝ የለም። እግዚአብሔር ለአንተ አስፈልጎት እያወቀ ከእጅህ የሚነጥቅ አምላክ አይደለም። እና ይህንን ሀሳብ ልናስብ ያስፈልጋል። እና ችግሩ ግልጽ ነው። እኔ በጣም ብዙ እህቶችና ወንድሞች እናውቃለሁ። ስለ አንድ ሰው ተብሎ መስሪያ ቤቱ ሊዘጋ አይችልም፣ ወይም ስለ አንድ ሰው ተብሎ ፈተና ሊቀየር አይችልም። ወይም ስለ ተወሰኑ ሰዎች ተብሎ በጣም ብዙዎች ሊያደርጉት የሚችሉት ነገር ሊቀር የማይችልበት በጣም ብዙ እህቶችና ወንድሞች የሚፈተኑበት ፈተና ነው ግን እግዚአብሔር ቃል አይጎድልም ነው የሚለውና አሁንም እምነት የሆንህ እንደሆንን ለወንድሜ ለአንተ ለአገኘው ደግሞ አንድ ምስክርነት እሰጣለው እና ይህም ደግሞ የአንድ በጣም በቅርበት የማቃት እህቴ ምስክርነት ነው እና በትምህርት ቤት በነበረችበት ጊዜ ውስጥ አንድ ፈተና መፈተና አልቻለችም እና ከእሷ ጋር አራት እንደዚሁ አድቬንቲስት የነበሩ እህቶችና ወንድሞች ነበሩ እና ፈተናውን የሚፈተኑ ሰዎች ከሁለት ሺ በላይ ናቸው። ለሁለት ሺ ሰው ለአራት ሰው ተብሎ የሁለት ሺ ሰው ፈተና ሊቀየር አይችልም። ስለዚህ ተብለው ታለፉ። ግን እንደ አጋጣሚ ደግሞ በዚያ ጊዜ ራሱን ፈተና የሚፈተኑ ሌሎች ሰዎች ነበሩ። እግዚአብሔር መንገድ አመቻቸ፣ ተፈተኑ። ልክ እንደዛው ደግሞ በተመሳሳይ ሁኔታ እንደዚሁ እንደሆነው ደግሞ ያልተሳካም ጊዜ ነበረ እና በዛ ውስጥ ያንን ትምህርት ኤፍ አምጥታ ነው ያለፈችው እና በዛ ምክንያት በጣም ብዙ ዋጋ ከፍላለች። ግን እንዲሁም ለእሷ መልካም ነው የሆነው። እንደዛ መሆኑ ለእሷ መልካም ነው የሆነውና ከዛ በኋላ በነበሩ ጊዜያት ቅዳሜ ፈተና ሲወጣ ወይም ቅዳሜ የሆነ ስራ ሲኖር የሆነ ስብሰባ ቢጠራ ይቅርታ እየጠየቋት ነው ተሳስተው ስለሚወጡት ማለት ነውና፣ እግዚአብሔር እኛን ዲተርማይኒንግ ፋክተር ሊያደርገን ይችላል። ታስታውሳላችሁ ኤሊያስን። አንተን አደለ ይህን ሁሉ የምታገለባብጠው እያሉ መጥተው ጠይቀውት ነበርና እኛ በእውነት በስራችን ታማኝ ከሆንን እኛ የምንፈለግ ከሆነ እግዚአብሔር ሰዎች የእኛን ሁኔታ ኮንሲደር እንዲያደርጉ ሊያደርጋቸው ይችላልና እኛ ልናገለባበጥ እንችላለን። ስኬጁሉንና ወደዛ እንድናደርግ እግዚአብሔር ይርዳን። ግን አሁንም መጽሐፍ ቅዱስ በቃ በዚህ ጉዳይ አትፈተንም ከዚህ በኋላ ብሎ አይነት ፕሮሚስ የለም፣ እንደዚህ አይነት ተስፋ የለም። ከዚህ በኋላም አትፈተንም ብለንም የማይሆን ፕሮሚስ ውስጥ አንገባም። ግን አይጎድልም በዚህ ውስጥ እግዚአብሔር የሚያሳጣህ ነገር የለምና፣ ምናልባት እኛ ስራችንን ሲሆን የምናጣው ሰዎች ሊሆን ይችላል የምናተርፈው፣ እኛ የምናጣው ደሞ ሲሆን ምናልባት ግን ዘላለማዊ ህይወትን ለአንድ ሰው እየሰበክን ሊሆን ይችላልና፣ በዚህ ውስጥ ያለውን የእግዚአብሔርን ሀሳብ እንድንጠብቅ ትዕግስት እንዲኖረን የእግዚአብሔር ፈቃድ እንዲሆን እንድንጸልይ እግዚአብሔር አምላካችን ይርዳን። ወንድሜም እግዚአብሔር ይርዳህ። አምናለሁ ደግሞ ወንድሜ ወንጌላዊ ቴድሮስም እንዳለው በምስጋና እንደምንገናኝ፣ ለተሻለ ለበለጠ ነገር እግዚአብሔር ይህን እንዳመቻቸ አምናለሁ። ወደ መጨሻው ጥያቄ እናልፋለን። የመጨሻው ጥያቄ በስልክ የተጠየቅነው ጥያቄ ነው። ይህም ከሆሳህና የደረሰን ጥያቄ ነው። ይህም ደግሞ አምልኮን በተመለከተ የተነሳ ጥያቄ ነው። እግዚአብሔርን እንዴት ነው የምናመልከው የሚል ሰፋ ያለ ጥያቄ ነው። ሶስተኛው ጥያቄ እንግዲህ እግዚአብሔርን እንዴት ነው ምናመልከው የሚል ጥያቄ ነው። ከሆሳህና በስልክ ነው ጥያቄው የመጣው። የጠያቂያችንን ስም ለማግኘት ሞክረ ነበር። ያው የስልኩ የሚቆራረጥ ሆኖ ሙሉ ስምህን ለማግኘት አልቻለም። አሁን ይቅርታ እንጠይቃለን። የሆነ ሆኖ ጥያቄውንም ያው በተቆራረጠ ስልክ ነው የተቀበልነው እና ሀሳቡን ግን አግኝተነዋል። አምልኮ እንዴት ነው እግዚአብሔርን የምናመልከው እና እንዴት ማምለክ ይኖርብናል የሚል ጥያቄ ነው። እና በመጀመሪያ የሰው ልጅ እግዚአብሔርን ለምንድን ነው የሚያመልከው የሚለው ነው መመልከት የሚገባል ሰው ከተፈጠረ በኋላ ከእግዚአብሔር ጋራ ጥሩ የሆነ ግንኙነት ነበረው ሁላችንም እንደምናውቅ። እና እግዚአብሔርም ራሱ በኤደን ገነት ሰዎችን ካስቀመጠ በኋላ ይመጣ ነበረ፣ ከእነሱ ጋር ይገናኝ ነበረ። እና አምልኮ ማለት ከእግዚአብሔር ጋር መገናኘት ማለት ነው። በሌላ ምንም ውስብስብ የሆነ ነገር ውስጥ የሚያስገባ ነገር አይደለም። እግዚአብሔርን መገናኘት ማለት ነው እና እግዚአብሔር ሌላው አምልኮ ስንል እግዚአብሔርን ማክበርና በእርሱ መደሰት ማለት ነው። እግዚአብሔርን ማክበርና በእርሱ መደሰት ማለት ነውና በመክብ ምዕራፍ 12 ቁጥር 13 ላይ የነገር ሁሉ ፍጻሜ እንስማ፣ ይህም የሰው ሁለንተና ነውና፣ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። በሌላ አነጋገር እግዚአብሔርን አክብር፣ እግዚአብሔርን በቃ ሪስፔክት አርገው እና ደግሞ እሱ የሚልህንም ስማ ትእዛዙን ጠብቅ የሚለው እሱ የሚልህን ስማ እና፣ በአምልኮ ውስጥ ሁለት ነገሮችን ነው የምንመለከተው። አንደኛው ከበሬታ ለዚህ አምላክ የመስጠትን፣ ሁለተኛ ደግሞ እሱን መስማትን። ትእዛዙን መጠበቅ የሚመጣው እግዚአብሔርን ከመስማት ነው። እና አምልኮ ማለት የሁለት በኩል ግንኙነት እንደሆነ ነው የምንመለከተው፣ ከሰው ወደ እግዚአብሔር፣ ከእግዚአብሔር ወደ ሰው። ከሰው ወደ እግዚአብሔር ክብር ምስጋና ለተደረገልን ነገር እግዚአብሔርን ማክበር ይሆንና ከእግዚአብሔር ወደ እኛ ደግሞ የሚመጣው የእግዚአብሔር ትእዛዝ፣ ትምህርት እና በሱ ፍቃድ መመላለስ ከእግዚአብሔር ዘንድ ወደ እኛ ይመጣል። እነዚህ ሁለት ግንኙነቶች ከተስተካከሉ አምልኮ ትክክል ነው ማለት ነው እና ወርሺፕ የሚለው ቃል ከመጀመሪያ ከላቲን መሰረቱን ስንመለከት ለአንድ ነገር ወይም ለአንድ ሰው ከፍተኛ ከፍ ያለ አክብሮት መስጠት የሚል ትርጉም ነው ያለው እና በመዝሙረ ዳዊት ምዕራፍ 34 ቁጥር 3 ላይ እግዚአብሔር እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ እናድርግ ይላል ዳዊት ሲናገር እና አምልኮ እግዚአብሔርን ከፍ የሚያደርግ እግዚአብሔርን የሚያከብር መሆን እንዳለበት መጽሐፍ ቅዱሳችን ይናገረናል። ሌላ የአምልኮ ሴንተር ወይም የአምልኮ ልብ በመጽሐፍ ቅዱስ ግልጽ ሆኖ ተነግሯል። በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምን ይላል? የአምልኮ ልብ ወይም የአምልኮ ሴንተር እውነት ነው፣ እውነት ነው። ስለዚህ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል። ስለዚህ አምልኮ በመንፈስ ቅዱስ የሚመራ ነው፣ በመንፈስ የሚመራ ነው። ምክንያቱም እግዚአብሔር መንፈስ ስለሆነ አምልኳችን መመራት ያለበት በምንድን ነው? በመንፈስ ነው። ከዛ በኋላ ደግሞ እውነት ሴንተሩ ሊሆን ያስፈልጋል። የአምልኳችን ሴንተር ወይም ማዕከል እውነት ሊሆን ያስፈልጋል። እውነት የሌለው እውነት የሌለበት አምልኮ ዋጋ የለውም። ትርጉም የሌለበት አምልኮ ዋጋ የለውም። በእግዚአብሔር ቃል እውነት ላይ ያልተመሰረተ አምልኮ በእግዚአብሔር ፊት ተቀባይነት የለውም። በእግዚአብሔር ፊት ተቀባይነት ያለው አምልኮ በእውነት ላይ የተመሰረተ አምልኮ በሚሆንበት ጊዜ ነውና አምልኳችን በእውነት ላይ የተመሰረተ ወይም እውነት ያለው ወይም የእግዚአብሔር ቃልና የእግዚአብሔር ፍቃድ ያለው ሊሆን ያስፈልጋል። በአሁኑ ጊዜ በጣም ከባድ ነው። አሁን ስለ አምልኮ በዚህ በሬዲዮ ዘርዝረን የምንዘልቀው ርዕስ አይደለም። በጣም በጣም ሰፊና ጥልቅ የሆነ እንደሆነ እናውቃለን። ግን በአሁኑ ጊዜ ሁለት አይነት አምልኮዎች አሉ። አንደኛው አምልኮ አይነት ሰውን ማዕከል ያደረገ አምልኮ እና ሌላኛው ደግሞ አምልኮ እግዚአብሔርን ማዕከል ያደረገ አምልኮ ነውና። እኛ ልንከተለው የሚያስፈልገው እግዚአብሔርን ማዕከል ያደረገ አምልኮ ነው። አሁን ብዙ አብያተ ክርስቲያናት አካሄዳቸው ሰውን ምክንያት ወይም ሰውን ማዕከል ያደረገ አምልኮ ነው የሚከተሉት። ሰው ምን ደስ ያሰኘዋል፣ ሰው በቃ ደስ ብሎት ልቡ ረክቶ የሚሄደው ምን አይነት ነገር ብናቀርብለት ነው የሚለው። ሰውን ሴንተር ያደረገ ሰውን ፍላጎት ማዕከል ያደረገ አይነት አምልኮ በጣም እየተስፋፋ ነው በዓለም ላይ እና በቃ ሰውን ማስደሰት ነው ዋናው አላማው እና ሰውን ደስ ማሰኘት ነው። ነገር ግን አምልኳችን ማዕከሉ ሊሆን ማዕከል ሊሆን የሚያስፈልገው እግዚአብሔርን ማስደሰት ወይም እግዚአብሔርን ሴንተር እግዚአብሔርን ማዕከል ያደረገ የአምልኮ ነው ሊኖረን የሚያስፈልገው። እና ስለዚህ እግዚአብሔርን ማዕከል ያደረገ አምልኮ ምንድን ነው? እንደ እግዚአብሔር ፍቃድ እንደ ቃሉና እንደ ፍላጎቱ የሆነ አምልኮ ማለት ነው። ለምሳሌ ያህል መጽሐፍ ቅዱስ ላይ ልንጠቅስ እንችላለን። ለምሳሌ ቃየልና አቤል እግዚአብሔርን ለማምለክ መጠው ነበር መስዋዕት ይዘው። እግዚአብሔር የአቤልን መስዋዕት ተቀበለ የቃየልን መስዋዕት አልተቀበለም። ዘፍጥረት ምዕራፍ አራት ላይ እንደምንመለከተው ያልተቀበለበት ምክንያት ምንድን ነው? እንደ እግዚአብሔር ፍቃድ የሆነ መስዋዕት ይዞ አልመጣም። ስለዚህ አምልኮ ሴንተሩን ራሱን ነው ያደረገው። እኔ የፈቀድኩትን ተቀበለኝ፣ እኔ ያቀረብኩልህን መቀበል አለብህ የሚል ነው እና እግዚአብሔር በኋላ የሚደንቀው ነገር ኦኬ አላወቀ ይሆናል እኮ ወይ ደግሞ በግ ስለሌለው ይሆናል ያሉ አንዳንድ ሰዎች ምክንያት ሲሰጡ፣ ነገር ግን እሱ አይደለም። በኋላ እኮ መልካም ልታደርግ እያወቅ ለምን ፊትህ ጠቆረ? ይለዋል። ስለዚህ ያቅ ነበረው ማለት ነው እና ሄዶ እንደገና አሻሽሎ ትክክለኛውን አምልኮ ስርዓት ለመከተል ይችል ነበር እንደ ወንድሙ። ያንን ከማድረግ ይልቅ ግን በወንድሙ ላይ ተቆጣ፣ በወንድሙ ላይ ቀና፣ ወንድሙን ገደለ። ከዛ በኋላ በቃ የኃጢአት መንገድ ሄደ ማለት ነው እና ከደህንነት መንገድ ራቀ፣ ኮበለለ ይል እና አሁንም ብዙ ጊዜ ሰዎች በአምልኳቸው እኛ የፈቀድነውን እኛ እንደምንፈቅድ እኛ እንደምንፈልግ እንጂ እግዚአብሔር ይህን ነገር ይቀበለዋል፣ ይፈልገዋል ወይስ በእግዚአብሔር ፊት ተቀባይነት አለው የሚል ጥያቄ የለም። የእግዚአብሔር ፍቃድ ነው ወይ የሚል የለም። ስለዚህ የቃየል መንገድ ነው ሰዎች ብዙ ጊዜ የሚሄዱት እና ይሄ አይነት አምልኮ ስርዓት ልክ አይደለም። ሌላው ምሳሌ የምናረጋቸው የአሮን ልጆች ናቸው፣ አቢጋይድና ናዳፍ ናዳብና አቢጋኤድ ካህናቶች ናቸው። የእግዚአብሔርን ፈቃድ በደንብ ያውቃሉ እና መሰዊያው ላይ እሳት አለ እና ከዛ እሳት ወስደው ነው እጣኑን ማቃጠል ያለባቸው። ነገር ግን እነሱ ከተራ እሳት ወይም ደግሞ ከምድጃ ላይ ከማንኛውም እሳት ወስደው በዛ እጣን ውስጥ አደረጉ እና ወደ ቤተ መቅደስ ቀረቡ። ሲቀርቡ እግዚአብሔር ቀሰባቸው፣ ገደላቸው እና ሞቱ። እና ይሄ በጣም ከባድ እርምጃ ነበር ለእግዚአብሔርና እነሱ ላይ ደግሞ ያ እንዲሄድ ያደረገው ሰክረው ነበረ። መጠጥ ጠጥተው ነበረ። በክፉና በደጉ መካከል በእግዚአብሔር ፍቃድና በእግዚአብሔር ፍቃድ ባልሆነው መካከል መለየት አቅቷቸው ነበር። ዛሬ በአምልኮ ስም ሰዎች የሚያረጉትን የማያውቁ የሆኑበት ምክንያት አንዱ ከእግዚአብሔር ትምህርት ውጪ የሆኑ በቃ የሚያደናግሩና ልክ እንደሰከረ ሰው የሚያደርጉ አይነት ትምህርቶችና አካሄዶችን በመከተል ነው። ስለዚህ በክፉና በደጉ መካከል መለየት እስከማይችሉ ድረስ ሆነዋል ሰዎች። ስለዚህ በእግዚአብሔር ፊት አጸያፊ ነው እንደዚህ አይነቱ አምልኮ፣ እግዚአብሔር አይቀበለውም። ስለዚህ በአጠቃላይ ዝርዝር ሁኔታ ውስጥ ገብተን በማስረጃና በብዙ ነገር መናገር ይቻል ነበር ግን ሬዲዮ ስለሆነ ለአድማጫችን አምልኳችን ምን ሊሆን ያስፈልጋል በእውነትና በመንፈስ በመንፈስ የተመራ እውነት ላይ ቤዝ ሆነ እውነት ላይ የተመሰረተ ሊሆን ያስፈልጋል። እና ይሄ ደግሞ የእግዚአብሔር ፍቃድ በአምልኮ ውስጥ ምንድን ነው የሚለውን በመጠየቅ እና ያንን በመመለስ አምልኳችንን ከእግዚአብሔር ጋር በመገናኘት በእውነት በየሰንበቱ ወይም በየአምልኮ ጊዜው ወደ ቤተ ክርስቲያን ስንመጣ እግዚአብሔርን አግኝተነው ነው የምንሄደው፣ ሰምተነው የምንሄደው፣ ታዘነው ነው የምንሄደው ፍቃዱን ተምረን ነው የምንሄደው የሚለውን ጥያቄ ምን አትርፍ ያለው የሚለውን በአምልኮ ውስጥ መጠየቅ ይኖርብናል እንጂ ዝም ብለን ገብተን በመውጣት ብቻ አምልኮ አደረግን ማለት አይቻልም። እና ትክክለኛ አምልኮ ያ ነው። ብዙ ጊዜ ደግሞ በዚሁ አጋጣሚ ጠቅሼው ልለፍ፣ አምልኮ ሲባል መዝሙር ላይ ነው የምናጠነጥነው ነው ዙሪያውን እና አምልኮ ማለት መዝሙር ማለት እንደሆነ ይሰማናል። መዝሙር አንዱ ለፓርት ኦፍ ወርሺፕ ነው፣ አንድ ነው። ነገር ግን አምልኮ ማለት በእውነት ነው። በቃሉ ነው ቃሉን ስናጠና ተሰብስበን፣ ቃሉን ፍቃዱን ስናነብ እሱ ነው አምልኮ። አንዱ አምልኮ ማለት በስጦታ ነው። ስጦታ ስንሰጥ አስራታችንን፣ ስጦታችን ለእግዚአብሔር ስንሰጥ አምልኮ ማለት በእግዚአብሔር ፊት በባዶ እጅ አትገኝ ነው የሚለው እና አምልኮ ማለት እሱም ጭምር ነው እና አምልኮ ማለት ጸሎት ነው እና በእግዚአብሔር ፊት ስንንበረከክ ስንጸልይና ከእሱ ጋር ስንገናኝ አምልኮ ማለት ያ ነው። እነዚህን ሁሉ እንትኖች አንድ ላይ ጠቅልሎ የሚይዝ እንጂ አምልኮ ማለት መዝሙር ብቻ ተነጥላ እሱ ማለት አይደለም። እና አንዳንድ ጉባኤዎች ላይ ሲሰማ አሁን እግዚአብሔርን እናመልከዋለን እንግዲህ ተነሱ በብሎ መዝሙሩ ነው በቃ ፎከስ የሚደረግ እንጂ እግራችን ከረገጠ ጊዜ ጀምሮ በምንሰራው በቤተ መቅደስ ውስጥ የምናደርገው ነገር ሁሉ ከእግዚአብሔር ጋር ግንኙነት ነው። ያ ግንኙነት ደግሞ አምልኮ ነው። በዛ መንፈስ እግዚአብሔር እንደተገኘ በማሰብ በንጽሕናና እግዚአብሔርን በመፍራት እሱ ማምለክ እንድንችል እግዚአብሔር ይልዳል። አሜን። ነው ላዊ፣ ቴድሮስ እግዚአብሔር ይባርክህ። ምናልባት ጠያቂያችን ያነሳው ወይም ያነሳሹ ጥያቄ በጣም ሰፊ ስለሆነ የበለጠ ማብራሪያ ከፈለግሽ በ01 ከፈለግሽ ወይም ከፈለግ 01551199 ልደውሉልን ትችላላችሁ ወይም ደግሞ በቀጥታ መስመራችን 0978789512 ብላችሁ ልትደውሉልን ትችላላችሁ። ምናልባት ይሄ ጥያቄ ሰፊ ስለሆነ ማለት ነው። ግን አንድ እዚህ ላይ ሳልጠቅስ የማላልፈው ነገር ምንድን ነው? የፍቅር ምላሽ ነው። ማድረግ ስላለብን የምናደርገው ነገር አይደለም። ፍቅር ያለበት ነገር ነው። ሁሉ ነገራችን ነው። አሁን እንደተነሳ መዝሙር ብቻ አይደለም፣ ስጦታ መስጠት ብቻ አይደለም፣ ስብከት ብቻ አይደለም። ሁሉም ውሏችን፣ ንግግራችን፣ ሀሳባችን የምናጠነጥነው ትኩረት ሰጥተን ጊዜ ፈጅተን የምናስበው ሀሳባችን ጭምር ነው አምልኮ ማለትና፣ በፍቅር ሊሆን ግን ይገባዋል። እንደዚህ ነው እንደዛ ነው ምናምን ስንል ይህንን ሚስ እንዳናደርግ አደራ ልል እወዳለሁ። ዛሬ እንግዲህ ሰዓት ስለሚገድበን ብቻ እንደዚህ እየተነጋገረን ብንቆይ ደስታችን ነበረ፣ ግን ሰዓት ስለሚገድበን ብቻ ላይ እናቆማለን። አድማጮቻችን አሁንም እናበረታታችኋለን፣ ምክንያቱም የምታነሱትን ጥያቄ ከመጽሐፍ ቅዱስ መልስ ወዳለው ወደ እግዚአብሔር ነው እየወሰድን ያለ ነውና ማንኛውም ጥያቄ ዌልካም ነው። እንደትጠይቁን እናበረታታችኋለን። ተጨማሪ ጥያቄ ቢኖራችሁ ቅድም በጠቀስኳቸው የስልክ መስመሮች ደግማቸዋለሁ፣ 11511199 እንዲሁም ቀጥታ መስመራችን 0978789512 ብላችሁ ልትደውሉልን ትችላላችሁ። መጽሐፍ የምትመርጡ ከሆነ በመልእክት ሳጥን ቁጥራችን 145 አዲስ አበባ ብላችሁ ልትጽፉልን ትችላላችሁ። ይህ እንግዲህ ብትጽፉልን፣ ብትደውሉልን፣ በአካልም መታችሁ ደግሞ ጥያቄዎቻችሁን ለማስተላለፍ የምትመርጡ ቢሆን በደስታ እንደምናስተናግዳችሁ ከወዲሁ እንገልጻለን። እስከሚቀጥለው ሳምንት ደግሞ እስከምንገናኝ የእግዚአብሔር ጸጋና ሰላም ከወላችን ጋር ይሁን። ሰላም ሁኑ።